የአፍሪካ ቀንድና የቀይ ባህር አካባቢ ከመልክዓ ምድራዊ ዘርፈ ብዙ ፋይዳ አኳያ የተለያዩ ዓለማዊ ኃይሎች ፍላጎቶችና ጥቅሞች መስህብ እንዲሁም መናኸሪያ እንደሆነ ይታወቃል። የቀንዱ ሀገራትና ቀጠናዊ ተቋማትም እጅግ ተለዋዋጭ የሆነውን የነህን ሉላዊ ኃይሎች ፍላጎቶችና ጥቅሞች ታሳቢ በማድረግ የሕዝቦቻቸውን ጥቅም ለማረጋገጥ በጋራ መስራት ባለባቸው ወቅት ላይ እንደሚገኙ የአሜሪካ ድምፅ ያነጋገራቸው ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ልዕለ ሀያላን ሀገራትን ጨምሮ ልዩ ልዩ ጥቅሞች ያላቸው አካላት ከመቼውም ጊዜ በተለየ በቀይ ባህር አካባቢ ላይ አተኩረው እየተሰባሰቡ እንዳሉ ይገልጻሉ። ከዚህም ጋር በተያያዘ በቀንዱ ሀገራት የውስጥ ፖለቲካ ላይ የበዙ ጣልቃ ገብነቶች እየታዩ እንደሆነ ዶክተር ሳሙኤል ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ በበኩላቸው በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ ለውጦች የቀይ ባህር አካባቢን ተፈላጊነት እየጨመረው ስለመምጣቱ ያመለክታሉ። አስማማዋየነው የነው በጉዳዩ ላይ ሁለቱን ምሁራን አነጋግሮ ተከታዩን ዘገባ አዘጋጅቷል። የቀይ ባህር መልክዓ ምድራዊ አቀማመጥ የአፍሪካ ቀንድ ሀገራትን ከመካከለኛው ምስራቅና ከአውሮፓ ሀገራት ጋር በቀላሉ ለማገናኘት የሚያስችል ወሳኝ ስትራቴጂካዊ ስፍራ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ እንደሚሉት ይህ ስትራቴጂካዊ ስፍራ በተለይ ለአካባቢ ሀገራት የሰላምና ደህንነት ሁኔታና ለዓለም አቀፉ የንግድ ስርዓት መሳለጥ ትልቅ ፋይዳ ያለው በመሆኑ የሀያላን ሀገራትን የፖሊሲ ትኩረት ስቧል። በዓለም ላይ ወደ ዘጠኝ አስር አካባቢ ካሉ ቾክ ፖይንቶች የምንላቸው ወይም ደግሞ ዓለማትን የሚያስተሳስሩ ወሳኝ የባህር ላይ ንግድ የሚደረግባቸው አካባቢዎች ሁለቱ የሚገኙበት ነው። የስዊዝ ቦይ የምንለው ግብጽ አካባቢ ያለው እና የባቤል መንደብ የምንለው የባህር ቀጫጭን ሰርጦች የሚገኙበትም አካባቢ ነው እና ይሄ የዓለም ንግድ የሚሳለጥበት በጣም ትልልቅ የምንላቸው ወታደራዊ ከወታደራዊነትን ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች፣ የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው እና ለአካባቢው ሀገራት ብቻም ሳይሆን ከዛም ባሻገር ላሉ ታላላቅም ከዛም ባነሰ መልኩ ሊገለጹ የሚችሉ መንግስታት በጣም ወሳኝ የሆነ መስመር ነው። የመተላለፍ ይህ ንግድ ማሳለጫ መስመር ነው ብለን በአጭሩ ንገልጸው እንችላለን። ይኸው አብዱራህማን ሰይድ ኑሯቸውን በእንግሊዝ በማድረግ የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉ ኤርትራዊ የፖለቲካ ተንታኝ ናቸው። በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ አሁናዊ ለውጦች የቀይ ባህርን አካባቢ ተፈላጊነት እየጨመረው እንደመጣም ያመለክታሉ። በአሁኑ ጊዜ የሚታየው ያለው አዲስ የዓለም ኦርደር እየመጣ ያለ ይመስላል በተለይ የቻይና እድገት የኢኮኖሚና የወታደራዊ እድገት የቻይና የሩሲያ ደግሞ የነበራትን የሶቪየት ህብረት ኢንፍሉወንስ ለማስመለስ የምትሞክርበት ያለ ጊዜ ነው። ህንድ፣ ቱርኪያ፣ ብራዚልም እነዚህም በንዑስ ደረጃ ያላቸው ጥቅም ጥቅም በዓለም አካባቢ ሊያረጋግጡ የሚፈልጉበት ያለበት ጊዜ ነው ያለ ነው ማለት ነው እና ይህን ያለ ነው ጊዜ የሽግግር ጊዜ ሊባል ይቻላል። ጊዜ እንግዲህ ከአንድ በአሜሪካ የሚተዳደር ዓለም ወጣ ብሎ ወደ ከአንድ በላይ ሊያስተዳድረው የሚችል አለም እየታየ ነው ያለው እና በዚህ ምክንያት ነቱ እንግዲህ ለነዚህ አገራት ሲሆኑም ለዛ የአፍሪካ ቀንድ የሚኖሩት ሕዝቦች በጣም ወደ ጦርነትም ሊያስገባቸው የሚችል ሁኔታዎች ይፈጠራሉ። አንዳንድ ጊዜ ደግሞ በጥሩ ተደርጎ ከተተዳደረ ምናልባት ጠቀሜታም ከመስራቁም ከምዕራቡም ሊያመጣላቸው የሚችል ሁኔታዎች እየተፈጠሩ ነው ያሉት በአሁኑ ጊዜ። ባለፉት ሁለት አስርተ ዓመታት በመካከለኛው ምስራቅና በአፍሪካ ቀንድ የቀይ ባህርን መልክዓ ምድራዊ ፋይዳ ማዕከል ያደረጉ በርካታ ለውጦች ተካሂደዋል። ከኒህም ውስጥ የቻይና ተገዳዳሪነት ያለማቋረጥ መቀጠል በሎላዊ የኃይል ሚዛን ለውጥ ትልቁን ድርሻ ይወስዳል። ኢትዮጵያን ጨምሮ የቀንዱ አገራት ከቀይ ባህር ጋር ታሪካዊና ኢኮኖሚያዊ ትስስር እንዳላቸው የሚገልጹት ምሁሩ ዶክተር ሳሙኤል ከቅርብ ዓመታት ወዲህ ባለወደብ ሀገራት ለሌሎች ሀገራት ወታደራዊ እንቅስቃሴዎች የማከራየት ልምድ መጠናከሩን ይገልጻሉ። ይህም የቀይ ባህር ቀጠና ብዙ ብሔራዊ ፍላጎቶች የሚስተናገዱበት እየሆነ እንዳለ አስረጅ ነው ይላሉ። ባለፉት ሁለት አስርተ ዓመታት አካባቢ ጀምሮ የተፈጠሩ እውነቶች የባህር በር በተለይ ጅቡቲ አካባቢ ላይ ኤርትራ ላይ ሶማሊያ መሰረታዊ ጠንካራ የሆነ ማዕከላዊ መንግሥት አለመኖሩን ተከትሎ ሃርጌሳ ሶማሌላንድን በነጻነት የሚንቀሳቀስ ሁኔታዎችን ተከትሎ የተፈጠሩ መጤ የሚባሉ ሌላ አካባቢ ያሉ ሀያላን ሀገራት የመሰባሰብ አዝማሚያ ይታያል። እንደሚታወቅ ወደ ከአስር ማያንሱ አፍሪካ ቀንድ አካባቢ የቀይ ባህርን ተከትለው ወደ ተከራይተው ወታደራዊ ጦር ሰፈር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ወራ ሊሰልፉ የሚችሉ አንዳንድ ጊዜ ግን ደግሞ ተጻራሪ የሆነ የፖለቲካ ኢኮኖሚ እሳቤዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት በመጀመሪያ እና በመሰረታዊ በሆነ መልኩ ያሰፋፈራቸው በአካባቢው ያለ ሽብርተኝነትን፣ የባህር ላይ ወንበድናን ለመከላከል በቀጠና ያሉ ሀገራትንም ለማገዝ የሚል እንደምታ ያለው ቢሆንም በዛው ልክ ደግሞ ፈረንጆቹ ነፃ የሆነ ምሳ የለም ፍሪላንች የለም እንደሚሉት ደግሞ የራሳቸውን ብሔራዊ ፖለቲካዊና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢ ተጽዕኖ ተፈጣሪ ሆኖ ለመቀጠል በዲፕሎማሲያዊ ግንኙነቶች፣ በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን፣ ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆኖ የመንቀሳቀስ አዝማሚያዎችን ያሳያሉ። የቀጣናው ፖለቲካ ተንታኝ የሆኑት አብዱራማን ሰይድ ሌላ ኃያላን ሀገራትን ጨምሮ የተለያዩ ጥቅሞች ያሏቸው ኃይሎች በቀይ ባህር አካባቢ መሰባሰባቸው ከቀንዱ ሀገራት የውስጥ ፖለቲካ ለመረጋጋት ጋር ተዳምሮ ጣልቃ ገብነቶች እንዲበዙ ማድረጉን ይገልጻሉ። እነዚህ ታላላቅ ሀገሮች የራሳቸውን ጥቅም ነው ቅድሚያ የሚሰጡት እና ለራሳቸው ጥቅም ሲሉ አንዳንድ ጊዜ እዛ ውስጥ ያለው አሰላለፍ የአፍሪካ ቀንድ ሀገሮች እንግዲህ አንዱ ወደ ቻይና ሚሄድ ከሆነ ሌላው ወደ ራሽያ ሊሄድ ነው ወደ አሜሪካ ሊሄድ የሚችል ሁኔታዎች ሊፈጠሩ ይችላሉ። እንደዛ ከተፈጠረ እንግዲህ አዲስ አሰላለፍ፣ አዲስ ኬዎስ ይፈጠራል። እዛ በአዲስ ኬዎስ ደግሞ ብዙ እልቂት ህዝቡ ላይ ሊፈጠር ይችላል፣ ግን ለጉዳቱ ሊበዛ ነው ማለት ነው ለአፍሪካ ቀንድ ህዝቦች። በዚህ ሀሳብ የሚስማሙት ዶክተር ሳሙኤልም የሱዳንን ግጭት እንደ ምሳሌ ያነሳሉ። ከፍተኛ ጠቀሜታ ያላቸውን የሰሃል የአፍሪካ ቀንድና የቀይ ባህር ቀጠና ናጣምራ በያዘችው ሱዳን እየተካሄደ ያለውን ግጭት ለመፍታት በሚደረጉ ጥረቶች ውስጥ የሚንጸባረቀው የውጭ ሀገራት ፍላጎት ለጣልቃ ገብነቱ መጨመር ማሳያ ነው ይላሉ። በጊዜ ወዲህ በተለያዩ ሀገራት ውስጥ ኢትዮጵያን ጨምሮ ሱዳንን ደቡብ ሱዳን ማንሳት እንችላለን። ሶማሊያ ውስጥ ሶማሌላንድ ውስጥ የነበረውን በቅርብ ሶል አካባቢ የነበረውን የላሳኖድ ግጭትን ማንሳት እንችላለን። እንደዚህ አይነት መሰል ችግሮች የተፈጠሩ የውስጥ ጉዳዮች እየወጡ በአደባባይ ወጥተው የውጭ የፖለቲካ ግንኙነቶቻችን ዲፕሎማሲያዊ ግንኙነቶቻችንን የሚያበላሹበት ሼፕን በማድረግ ያንን በማድረግ ረገድ አስተዋጽኦ የሚያደርጉበት አሉታዊም አዎንታዊም አስተዋጽኦ የሚያደርጉበት ሁኔታ እናያለን እና በዚህ ውስጥ ደግሞ በዙሪያው አሁን በሌላ ጉዳይ ጸረ ሽብርተኝነትን በተለይ ለመቋቋም በሚል የመጡ ሀይሎች እጅም የሚባል አይደለም። ምን የራሳቸውን ፍላጎት ለማሳካት በሚያደርጉት እንቅስቃሴ እና በሚሰጥቷቸው አጋርነቶች አንደኛው ሀገር የሌላኛውን ሀገር ጉዳት ላይ የሚጥል አይነት እንቅስቃሴዎችን ሲያደርጉ እናስተውላለን እና በአካባቢው እየተፈጠሩ ያሉ እውነቶች አንድም ከውስጥ የመነጩ ከባል ሀገራት አካባቢ አካባቢ ካሉ ሀገራት የፖለቲካ ስሪት የሚመነጩ ናቸው። ሁለትና ደግሞ በአብዛኛው ደግሞ ከውጭ በሚመጡ ተጽዕኖች የሚፈጠሩ ሆኖ እናገኛቸዋለን። ጠንካራ የሆነ በመንግስታት መካከል ያለ ግንኙነት አለ ለማለት ትንሽ ያስቸግረኛል። ብዙዎቹ መንግስታት ከውጭ የሚመጡ ሀሳቦች ተገዢ የሆኑና ቁጭ ብለው መክረው ለአካባቢው የሚሆን ነገር በዘለቂታ ከማሰብ ባሻገር ጊዜያዊ የሆነ መፍትሄ በማፈላለግ አብሯቸው በአጋርነት የሚሰሩ በጥቅም የሚተባበሯቸውን መንግስታት ኢንትረስት የማስቀደም አይነት ሁኔታዎች በጣም ይታያሉ። ግን ይህንን ምስል ውጭ ያለውን ኃይል ብቻ የረባሱ ፍላጎት ለማስከበር በሚያደርጉ እንቅስቃሴ አካባቢው መረጋጋት ያጣ እንዲሆን አድርጎታል ብለን ክሱን ወደዛም ማርኬጅ የለብን። ቁጭ ብለው የጋዳ አባል ሀገራት መስራት ያለባቸው ብዙ የቤት ስራዎች አሏቸው ብዬ አስባለሁ። በተወሰነ መልኩ የዛሬ ሁለት ሶስት ወር ድንበር ተሻጋሪ ትራንስናሽናል ሴኪሪቲ ኢሹስ ምላቸው ድንበር ተሻጋሪ የሆኑ የደህንነት እና የጸጥታ ጉዳዮች ላይ በጋራ በመምከር ስምምነቶችን በማዘጋጀት ተግባራዊ እንዲሆን ለመስራት የሄዱበትን ርቀት እናያለን ግን ከዛ በኋላ ደግሞ የመጡ ሁኔታዎች ስታይ ደግሞ በእውነት እነዚህን ሀሳቦች መሬት ላይ መተግበር የሚያስችል ቁርጠኝነት አለ ወይ ብለህ ጥያቄ እንድታነስ ያደርጋል እና በአጠቃላይ አህጉሪቷ ውስጥ እንዳለው ሁሉ በጣም ትንሽ ዘገም ያለ የአንቀላፋ አይነት ማስተባበር ሚና ያለው አህጉራዊም፣ ቀጠናዊ ድርጅቶች መኖር የበለጠ የውጭ ሀይሎች የራሳቸውን ኢንትረስት ከባህር አካባቢ ያለ ያለውን ከማስጠበቅ ባሻገር በሀገራት የውስጥ ጉዳይ ድረስ ጣልቃ በመግባት ደካማ መንግስታትን በመፍጠር የእነሱ ፍላጎት ማስከጠል የሚያስችሉ ስርዓቶች በደንብ ገዥ ሆነው እንዲቀጥሉ የማድረግ ስራ ላይ እንዲሰማሩ ከፍተኛ የሆነ እድል ሰጥቷል ለማለት እፈልጋለሁ። ዶክተር ሳሙኤል አክለውም በተጣራሪ ፍላጎቶች መናኸሪያነቱ ቀድሞም ቢሆን የሰላምና ጸጥታ ችግር መገለጫዎቹ የሆኑት የአፍሪካ ቀንድ በሱዳን የተከሰተውን የእርስ በእርስ ጦርነት ተከትሎ ለአዲስ የሽብር ስጋቶች የሚጋለጥበት እድልም ተፈጥሯል ይላሉም። ከሊቢያ መፍረስ በኋላ እና ከማሊ ውስጥ ካለ የሽብርተኞች እንቅስቃሴ ጋር ተያይዞ የሽብር ቤልት ወይም የሽብር ቀለበት ወይም ቀበቶ ከሴኔጋል ጀምረ እስከ ሶማሊያ፣ ጅቡቲ ድረስ እንዲገጥም የሆነበት ሁኔታ ነው የምታየው። በተለይም ደግሞ በቅርቡ ሱዳን ውስጥ ከተነሳው የፖለቲካ ስልጣን ሽኩቻ መሰረት አድርጎ ከተፈጠረው ኢንስታቢሊቲ ወይም አለመረጋጋት ጋር ተያይዘ ካሜሩ፣ ማሊ፣ ሴንትራል አፍሪካን ሪፐብሊክ፣ መካከለኛ አፍሪካ ሪፐብሊክ፣ ቻድ፣ አሁን ሱዳን፣ ከዛ ከኢትዮጵያ ጋር ተገናኘ እዛ ጅቡቲ፣ ሶማሊያ፣ ሶማሌላንድ እያለ የላሳኑድን ኮንፍሊክት ጨምር በጣም ምቹ የሆነ የግጭት ኢንተርፕሪነሮችን መጥቀም የሚችል ወይም ደግሞ ከውጭም ሆኖ የራሱን አስተሳሰብ ያስተሳሰብ ፖለቲካሪዎች ኢምፖዝ በማድረግ ብሔራዊ ጥቅሙን ብቻ ታሳቢ አድርጎ ኤክስፕሬት ለማድረግ ለመበዝበዝ ላሰበ ማንኛውም ህጋዊም ሆነ ህጋዊ ያልሆነ መንግስት የሚመች ስርዓት የተፈጠረበት ሁኔታ ያለ በቀይ ባህርና የአፍሪካ ቅንቃጣና የተፈጠረው ሌላው ለውጥ ኤርትራ ወደ አካባቢው ተቋማትና ዓለም አቀፍ ዲፕሎማሲ የመጣችበት መንገድ ነው። ላለፉት 16 ዓመታት ከምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ኢጋድ እራሷን አግላ የቆየችው ኤርትራ ከሁለት ወራት በፊት ወደ ህብረቱ ተመልሳለች። ይህንኑ ቀጠናዊ ተቋም የማነቃቃት ሀሳብ እንደያዘች አስታውቃለች። ዶክተር ሳሙኤል እንደሚሉት ይኸው የኤርትራ የቅርብ ጊዜ ዲፕሎማሲያዊ እንቅስቃሴ እንዲመጣ ከደም አፋሳሹ የኢትዮ የኤርትራ ድንበር ጦርነት በኋላ ሰላም ጦርነትም ያልነበረበትን ሁኔታ የለወጠ የሰላም ግንኙነት መፈጠሩ አስተዋጽኦ አበርክቷል ይላሉ። ኤርትራ ከኢትዮጵያና ከሶማሊያ ጋር አንድ በመሆን የፈጠረችው ጥምረት በተለይ በፎርማጆ ዘመን ሶማሊያ ውስጥ የነበረው መንግስት ሌሎችንም እንደሁም እንደ ስጋት ለሌላው የዓለም ምዕራብ መር ሀይል አስተላለፍ እንደ ስጋትም ተወስዶ የነበረ ቀጣናዊ ሪቫይቫል ወይም መነሳሳትን ያየንበትን ጊዜ ማንሳት እንችላለን። ከጥላትነት መንፈስ ወጥቶ አካባቢው ሊረጋጋ ነው። እነዚህ ሶስት መንግስታት በጋራ መስራት ከጀመሩ አካባቢውን ከሽብርተኝነት ከሌሎች ሀይሎች ጣልቃ ገብነት የጸዳና ለሕዝቦች ጠንካራ የኢኮኖሚ መሰረትና የሰላም መሰረት የሚጥል የሚችል ጅምር ተፈጠረ ብሎ ብዙዎች ተስፋ ያደረጉበት፣ ብዙም ሳይቆይ በሶማሊያ ውስጥ በተደረገው ምርጫ የሀሰን ሼክ መንግስት የመጣበትና ነገሮች በተገላቢጦች የሄዱበት የቱርክ በአካባቢው የነበራት ፕሬዘንስ። በግብጽ በሌሎች በአሜሪካ ኃይሎች በሳውዲ የተተካበት በጣም አጭር በሚባል ጊዜዎች ብዙ ነገር የተለዋወጠበትን እውነት እናያለን። ያንን ስናይ የኤርትራ በዚህ መልኩ በተለየ ደግሞ ሪሰንትሊ በቅርብ ጊዜ የኢጋድ ውስጥ ያላትን እንቅስቃሴ ስናይ፣ ሱዳን ውስጥ አሁን ባለው ሰላም ለማፈላለግ ሂደት ውስጥ የምታደርገውንም እንቅስቃሴ ስናይ፣ አሉታም በአዎንታዊ መልኩ ሊገለጽ በሚችሉት በሁለቱ ምክንያቶች እንደዚህ አይነት እንቅስቃሴ መፍጠር መጀመሩ ከተዘጋበት ዝግ ከነበረ ሲስተም ወጣ በማለት ለመነጋገር ለዳያሎግ ለዲፕሎማሲ በር የከፈተ ተምሳሌ ሳይሆኑ ጉዳዮችን እናያለን። ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው ኤርትራ ወደ ዓለም ዲፕሎማሲ መድረክ መመለሷ ለሀገሪቱና ለቀጠናው ይዞት የሚመጣው እድል እንደሚኖርም ይጠቁማሉ። ዳሩ ግን የአገሪቱ መሪ ፕሬዚዳንት ኢሳይያስ አፈወርቂ በቀይ ባሕርና በቀንዱ ፍላጎቶቻቸውን በግልጽ ከሚያራምዱት ከቻይናና ከሩሲያ ጋር ወዳጅነታቸውን ለማጥበቅ ከሰሞኑ እያደረጉት ያለው ጥረት የቀጠናውን አገራት ወደ ተጻራሪ ጎራ አሰላለፍ ሊወስዳቸው ይችላል የሚል እምነት አላቸው። ይህም ባጸፌታው ኤርትራ ከኢትዮጵያ ጋር ያላትን ግንኙነት የሚያበላሽ ጣልቃ ገብነት ሊጋብዝ እንደሚችል ስጋታቸውን ይገልጻሉ። ፕሬዘንት ኢሳያስ በአሁኑ ጊዜ ኦኬ እኔ የእናንተ ሲነኝ እናንተ ሙሩን እኛ ጋራ እናንተ እኛ ጋር፣ እኛ ደግሞ ከእናንተ ጋራ ነን የሚል ነው። እንግዲህ ይህን አቋም ከተገኝነቱን ራቅ ብሎ ካየ ነው፣ ኢቨን በሌላ ፖዚቲቭ አይን ልታይ ከሆነም ጥሩ ነው ወይ ለሚባል ጥያቄ በአሁኑ ጊዜ እንደዛ አይነት አንታጎናይዝ ማድረግ አንዱን ክፍል፣ የዓለም ክፍል አንታጎናይዝ አድርገህ ከአንዱን ጋር መጠጋት በአሁኑ ጊዜ ለድሃና ለትናንሽ ሀገሮች የሚበጅ አይደለም። የሚበጀው እንግዲህ በተቻለ ያህል ኒውትራል ሆነ የአንዱን ጥገኝነት ሳትይዝ ግን ከሁሉም ጋራ በጥቅምህን እንትን ቅድሚያ ያሰተ ለመስራት የሚያበቃህ አገር ስትመሰረት ብቻ ነው። እንደዛ ካላረክ ግን ዛሬ የምታደርገው ማለት በአንድ ሰው የሚወሰነው ውሳኔ ሌላ እሱ ሲካሄድ ደግሞ ሌላ ውሳኔ ሊመጣ ይችላል። እና የፕሬዝደንት ኢሳያስ ፍጹም የራሽያንና የቻይናን ጥገኝነት መውሰደው ምናልባት አሜሪካኖቹን ሊያስቆጣቸው ይችላል። አሜሪካኖች ደግሞ ባላቸው ጫና በኢትዮጵያ ላይ ይሄን ግንኙነት በሁለቱ ሀገሮች ያለው ጥሩ እንዳይጠነክር ሊሰሩም ይችላሉ። እንደዛ ለዛ አይነት ጫና ከተንበረከቱ አንዳቸው ሀይሎች ጥሩ አይደለም ማለት ነው ለሁለቱ ሀገሮች ምክንያቱም ያን እስከ ጦርነትም ሊያደርሳቸው ስለሚችል ማለት ነው። እንግዲህ ግንኙነታቸው የሚወስሉት እነሱ ናቸው ሁለቱ ሀገሮች የፎሬን ፖሊሲያቸው ከአንዱ ሊሆን ይችላል፣ ከሌላው ሊሆን ይችላል። ግን አት ሊስት የነሱ እሱን የጋራ ጥቅማቸው ደግሞ በራሳቸው የሚያስከብርበት ሁኔታዎች መፍጠር አለባቸው። እንደዛ ካደረጉ ብዙ ችግር ሊያጋጥማቸው ይቻላል። እንደዛ ካላደረጉ ግን እርስ በራስ ላይ የጥላቻና የጦርነት ላይ የመድረስም እድልም ሊፈጠር ይችላል ማለት ነው። ዶክተር ሳሙኤል ተፈራ ሩሲያ በዩክሬን የሚካሄደው ጦርነት በቀይ ባህር ፖለቲካም ላይ እያሳደረው ከፍተኛ ተጽዕኖ እንዳለ ያመለክታሉ። ከምንም በላይ ግን በአካባቢው የጦር ሰፈር የገነቡት አሜሪካና ቻይና በታይዋን ነጻነት እንዲሁም በቴክኖሎጂና ፈጠራ ውዝግብ መካረራቸው ለቀጠናው ፖለቲካ አለመረጋጋት ተደማሪ መንስኤ ሊሆን እንደሚችል ስጋታቸውን ይጠቁማሉ። ምናልባት በጦር መሳሪያ የሚገለጽ በጦርነት የሚገለጽ ከፍተጫ ያለፈ ጉዳይ ለጊዜው እንትን ባይልም ባይተ የተከሰተ ባይሆንም ወደፊት ግን ያ ይከሰታል የሚል ደግሞ ፍራቻና ስጋት አለ። ሶማሌላንድ ንዙ አፍንጫችን ስር ብትወስድ ሶማሌላንድ ውስጥ ሶማሌላንድ መንግስት፣ ከሶማሊያ ጋር በእውቅና ጉዳይ በአስተዳደር ጉዳይ ግጭት ውስጥ አለ። በተለያዩ በዙሪያ ያሉ ከዝሯም ውጭ ያሉ ትልቅ ምትላቸው ሀያላን ሀገራትም ደግሞ ፍላጎቶቻቸውን እያሳዩ ነው። እንቅስቃሴ ያደርጋሉ ከሁለቱም መንግስታት ጋር ከዛ ባሻገር የቻይናና የታይዋን ጉዳይም እዚህ ውስጥ አለ። ሶማሌላንድ ውስጥ ስሙን ቀይሮ ኤምባሲ ባንለው የቴክኒካል ኮፕሬሽን ወይም ድጋፍ በመስጠት በሚል ፕሪቴክስ ታይዋን ትንቀሳቀሳለች። ያ በቻይና ዘንድ ተቀባይነት የለውም። አሜሪካኖች ሶማሌላንድን ለማገዝ የሶማሌላንድ ፓርትነርሽፕ አክት ብሎ የዛሬ ሁለት ዓመት ይመስለኛል ባደረጉት ስምምነት የሶማሊያን አይ የታላቋን ምንድን ነው አንድ ዋን ሶማሊያ ፖሊሲ አንድ ሶማሊያ ወጥ ፖሊሲ እናራምዳለን ቢሉም ግን በተለያዩ ምክንያቶች የውጭ ጉዳይ ሚኒስትራቸው ስቴት ዲፓርትመንት የምንለው፣ የመከላከያው ዲፌንስ ፎርስ፣ ሰብዓዊ እርዳታ ሚኒስትር ዩስቴድ፣ እነዚህ ደግሞ በተለየ ምክንያት በማይገልጹት ምክንያቱ ሶማሌላንድ ውስጥ እንዲንቀሳቀስ የፈቀደ ስምምነት አድርገው፣ በዛ ስምምነት የሶማሌላንድ መንግስት ደግሞ ከአሜሪካ ጋር በመሆን የታይዋንን ፕሬዘንስ የታይዋንን እዛ ውስጥ መኖር እንደሚደግፍ የቻይናን ተጽዕኖ ፈጣሪነት በጎ ያልሆነ ተጽዕኖ ፈጣሪነት እንደሚቃወም እንደሚስማማ አድርገው የተፈራረሙትን ስምምነት ደግሞ እናያለን። ይሄ እዛ አካባቢ ላይ ከቻይና ሲ አካባቢ አንስቶ ያለውን ፍጥጫ ዝም ውስጥ እንዴት ኤክስፖርት እንደሚያደርገው እንደሚያመጣው እና ብዙ ሀገራትን በቻይናና በአሜሪካ ጎራ የሚያሰልፍ የለበለጠ ርቂት ጥፋት የፖለቲካ ልዩነት መስፋት ስንጥቅ መስፋት ምክንያት ሊሆን እንደሚችል ማየት መገመት የሚሳመን አይደለም። በቀንዱ አካባቢ ጂኦፖለቲካዊ ፉክክሩ እያየለ በሄደበት በዚህ ወቅት የአፍሪካ ሀገራት የበለጠ ተቀራርበው መስራት እንዳለባቸው ምሁራኑ ይመክራሉ። በተለይ አሁን በሚስተዋለው ዓለም አቀፋዊ ሁኔታም ተለዋዋጭ ፖለቲካን እያስተናገደ ያለውን የቀይ ባህር መልካ ምድር ተጋሪውን የአፍሪካ ቀንድ ሀገራት የጋራ ጥቅሞቻቸው መከበር እንደ ኢጋድ ያሉ ቀጠናዊ ድርጅቶች በማጠናከር በትብብር የሚሰሩበትን ስልት መፍጠር ይኖርባቸዋል ይላሉ የፖለቲካ ተንታኙ አብዱራማን ሰይድ። አሁኑ አሰላለፍ ያለው የዓለም አሰላለፉ እንደ የቀዝቃዛው ጦርነት አሰላለፍ የአይዲዮሎጂ አሰላለፍ አይደለም። ሊብራል እና ኮሚኒስት የሆነ አይዲዮሎጂ ይከፋፍለው ነበር የድሮ ያሁኑ፣ ግን የጥቅም ነው። ሲምፕል እንት ነው፣ ጥቅም ነው። ማን ነው ማለት እንትን ኢኮኖሚያ ጥቅም ሊያገኝ የሚችለው ቻይናዎች ኮሚኒስት ሲሆኑ አይሁን አይገባቸውም፣ ዋናው ጥቅማቸው ነው። ራሽያኖቹም እንደዛ፣ አሜሪካኖቹም እንደዛ፣ ሌሎቹም እንደዛ። በዚህ ምክንያት እንግዲህ የአፍሪካ ቀንድ ደግሞ አንድ ጥምረት ሆነው ሲቀርቡ የጋራ ጥቅማቸውን በደንብ አድርገው ሊከላከሉለትና ለሱ የሚሆን የሚበጅ ደግሞ ብዙ ኢንትረስትስ ወደ እንትን ወደ አፍሪካ ቀንድ ሊያመጡለት ይችላሉ። እንግዲህ እዚህ ላይ የሚፈለገው እንግዲህ ሁለት አይነት ስራዎች ናቸው አንደኛው እርስ በራሳቸው ያለው የአፍሪካ ቀንድ ሀገሮች አስተዳደራቸውን የሚመቻቸውና ሕዝባቸውን የሚመጥን እንዲሆን፣ በሁለተኛው ደረጃ ደግሞ የጋራ ጥቅም የጋራ ጥምረት። ለምሳሌ የአውሮፓ ሕብረት ሲጀምር በጥቂት ሀገሮች ነው የጀመረው፣ እስከ ሀያ ሰባት ሀገሮች ደረሰ። አሁን ተሞክሮ ወደ አፍሪካ ቀንድም ማምጣት ይቻላል። የቀይ ባህር አዋሳኝ ሀገራት በተናጠል ትብብሮችና የፖሊሲ ውሳኔዎች ላይ ማተኮራቸው አሁን ላሉበት አለመረጋጋት ሙስናና ብጥብጥ እንደዳረጋቸው ዶክተር ሳሙኤል ይገልጻሉ። በቀጣይ ግን በአካባቢው የሰላምና ደህነት ሁኔታ ላይ በጋራ መስራት የግድ የሚላቸው ጊዜ ላይ ስለመድረሳቸው ያመለክታሉ። አፍሪካ ሁሉ ጊዜ የሌላው ሀገር የሌላው ሀገር የምርት ማራገፊያ ዳምፕ ማድረጊያ ቅርጫት እንድትሆን የተፈረደባት እስከሚመስል ድረስ ሁሉም የሚመጣው አፍሪካን መሰረት አድርጎ ነው። ልማቱን ብልጽግናውን እድገቱን የሚያስበው በዛ አሳቢ ነው። በዛ አይነት ፖለቲካዊ ቅኝት ነው የሚንቀሳቀስ እና እኛ እንግዲህ ነቅተን ብሌም ሳና ሽፍት ጣት ሳንቀስር የኛ ችግር ምንድን ነው እኛ በጋራ እንዴት ልንሰራ እንችላለን ብለን ማውራት ያለን ትልቅ የጦር ሰፈር የሚገነቡ ሀይሎችን ቢሆን በቃችሁ ማለት ይገባል። ጅቡቲ ይህን ስታደርግ የሌሎችን በጎረቤት ሀገሮች አፍንጫ ላይ ነው እንግዲህ ጦር እየተፈረች ያለችው እና አትሊስት ለዛ ሀላፊነት በተሰማው መልኩ ከጎረቤት አገሮች ጋር መነጋገር ያስፈልጋል። ይሄን ህብረቱ ሊያወራው ይገባል። ይሄን ኢጋድ ሊያወራው ይገባል። ኢኮኖሚያዊ መሰረቱ የምታገኘው ጥቅም እንዳለ ሆኖ ግን እነዚህ ኃይሎች ደግሞ የሚፈጥሩት ችግር እና ቅራኔ በተለይ ከኢትዮጵያ፣ ከጅቡቲ፣ ከኤርትራ ጋር ቅራኔ ውስጥ ቢገቡ ጅቡቲ ላይ የሆነው ጥቃት ቢፈጽሙ ምን ሊፈጠር ይችላል የሚለውን ታሳቢ በማድረግ እንደዚህ አይነት ውሳኔዎች ሀገራት ሲወስኑ መነጋገር የሚችሉበትን ፍሬምወርክ ወይም ማዕቀፍ ማበጀትን ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ሌሎችም ሀገራት በተቀዳሚነት ጥያቄውን ማቅረብ ይኖርባቸው አሉ ብዬ አስባለሁ። ከዛ ባሻገር ያለው የቀይ ባህርን ካነሳን ዘንዳ የባህር በር ጉዳይ አለ። የአካባቢውን የማሪታይም ሴኩሪቲ የሚ የባህር ላይ ወንብድና፣ ሌሎች ተጽዕኖችን መቆጣጠር የመሳሰሉ ጉዳዮችን ይነሳሉ እና ይሄ ደግሞ የባህር በር ያላቸው እና የባህር በር የሌላቸው ሀገራት ደግሞ በጋራ በመሆን አንድ ላይ በመሆን የኢኮኖሚ ተጠቃሚነት መረጋገጥ የሚችልበትን መንገድ ማሰብ የሚያስፈልጋል ብዬ አስባለሁ። ከቀንዱ ሀገራት በህዝብ ብዛት ቀዳሚዋ ኢትዮጵያ በቀይ ባህር ፖለቲካ ላይ እየተካሄዱ ባሉ ለውጦች ሁነኛ ተሳትፎ በማድረግ ብሔራዊ ጥቅሟን ለማስከበር ምክክሮችን ስታካሄድ ቆይታለች። ወደ ባልባነትን ካስከተለባት የ1983 ዓ.ም የሥርዓተ መንግሥት ለውጥና የኤርትራን ነጻነትን ተከትሎም ከ27 ዓመት በፊት ፈርሶ የነበረው ባህር ኃይሏን ዳግም እንዲቋቋም በማድረግ በአዲስ መልክ አደራጅታለች። በሌላ በኩል በቀይ ባህር አካባቢ እየተፈጠሩ ባሉ አዲስ ጂኦፖለቲካዊ ለውጦችና የአፍሪካ ቀንድ አገራት ሊኖራቸው በሚችለው ሚና ላይ የምስራቅ አፍሪካ አገሮች የጋራ ልማት ትብብር ኢጋድ በቅርቡ በጅቡቲ ባካሄደው የመሪዎች ጉባኤ እንደመከረም ያገኘ ነው መረጃ ያሳያል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ